ድንበር አቋርጠው ወደ ጋምቤላ በመግባት ሁለት መቶ ሰዎችን የገደሉ ህጻናትን አፍነው የወሰዱና የቤት እንስሳት የዘረፉት የሙርሌ ጎሳ ታጣቂዎች በሕግ መጠየቅ እንዳለባቸው በኢትዮጵያ እና በደቡብ ሱዳን መንግስታት መካከል የጋራ መግባባት መኖሩን የጋምቤላ ክልል አስተዳዳሪ አስታወቀው ይላል። የጋምቤላ ክልል አስተዳዳሪ ጓትሎ አክቱት ለአሜሪካ ድምጽ እንዳስረዱት የደቡብ ሱዳን ባለስልጣናት ሙርሌዎች የሚኖሩበት የቡማ ግዛት አስተዳዳሪዎችና የአገር የሀገር ሽማግሌዎች ገዳዮቹ ለፍርድ መቅረብ እንዳለባቸው መሆናቸው ተስማምተዋል። አቶ ጋትሉክ ቱትን በስልክ ያነጋገራቸው እስክንድር ፍሬው ነው። ዝርዝሩ ይዞ ቀርበዋል። የጋምቤላና የሙርሌ የአገር ሽማግሌዎች በአንድ አዳራሽ ውስጥ ለስብሰባ ተቀመጡ። የበርካቶች ህይወት በጠፋ ዝርፊያ በተካሄደ ማግስት የክልሉ ርዕሰ መስተዳድር ጋትሎ አክቶ እንደሚሉት ይህ አዲስ የሚባል ነገር ነው። ከዚህ በፊት መነጋገር አልነበረም ይላሉ ርዕሰ መስተዳድሩ። እናም ባለፈው እሁድ በጋምቤላ ከተማ የተካሄደው ስብሰባ ከፍተኛ ግምት የሚሰጠው መሆኑን ለአሜሪካ ድምፅ አስረድተዋል። ከሀገር ሽማግሌዎቹ በተጨማሪ የሁለቱ ሀገሮች የፌዴራልና የክልል ባለስልጣናት እንደዚሁም የሃይማኖት መሪዎች መገኘታቸውንም ገልጸዋል። ስብሰባው ታፍነው የተወሰዱ ኢትዮጵያውያን ህጻናትን ለማስመለስ እየተሰራ ያለውን ስራ የገመገመ በቀጣይ ተግባራት ላይም አቅጣጫ ያስቀመጠ መሆኑ ተጠቁሟል። የህፃናቱ መመለስ ግን ብቸኛ ግብ እንዳልሆነ ርዕሰ መስተዳድሩ ጋትሉዋክ ቱት ታብራርተዋል። የኢትዮጵያን ድንበር ጥሰው የገቡት ሁለት መቶ ስምንት ሰዎችንም የገደሉት ታጣቂዎች ለፍርድ እንዲቀርቡም የጋራ መግባባት እንዳለ ነው ያስረዱት። ልጆቹ ቢገኙ እንኳን የሰው ህይወት ያተፉ ታጣቂዎች ለህግ የማቅረብ ስራ ይሰራል። እሱም የራሱ ሂደት ይኖራል። መስገናቱም የዓለም አቀፍ ህጎች አሉ። በተለ የቦርደር ህጎች አሉ። ከቦርደር የዓለም አቀፍ ጋር ነው የሚያስጠይቃቸው ንሷን ዜጎች በመጨብጨባቸው እና ህዝቡን ከአካባቢ በማፈናቀል የህዝቡን ሀብቶ የሆነው ከብቶችም ጥምር በው ተጠያቂ ያደርጋቸዋል ማለት ነው። ይህ የጋራ መግባባት ኢቨን በስብሰባ ላይ የሞረሌ አገር ሽማግሌዎች ናቸው ያነሱ የነበረው እነኝህ ታታቂዎች ኛ ምክር ስለማይሰሙ ነው፣ ወጣቶች ናቸው። ስለዚህ የራሳቸው ኢኮኖሚ በመጥፎ ሁኔታ ለመበልጠቅ ነው እነኚህ ልጆች እያደርጉ ያለውና የሞርሌ ህዝቡም የሚጠየቅበት አካሄድ የለም። ስለዚህ የሁለቱ አገሮች መንግስታት ይፈለጉና እርምጃ ይወሰዱ የሚል ነገር ነው ያነሱ የነበረው ማለት ነው። ይሄ ጥሩ ነገር ነው። በተለይም ሙርሌዎች የሚኖሩበት የደቡብ ሱዳን ቡማ ግዛት አስተዳዳሪ እና ሌሎች ከፍተኛ ባለስልጣናት በጋምቤላው ውስጥ ስብሰባ ላይ መገኘታቸውን አቶ ጋትሎ አክቱት አስታውሰዋል። ገዳዮቹ በህግ መጠየቅ እንዳለባቸው የሁሉም እምነት ነው ብለዋል። ርዕሰ መስተዳደር ነበሩ። የቡማ ስቴት ፕሬዚደንት ነበረ። ወደ ሰባት የቡማ ስቴት ኮሚሽንነሮች ነበሩ። እናም የአካባቢ ሊቀ መንበራትም ነበሩ። በተለይ ቀበሌዎቹም የሚመር የሚመሩ ሊቀ መንበሮቹ የቀበሌ ሊቀ መንበሮች በአካል ነበሩ፣ ቃል ገብተዋል እ ይሄ በማስገት ሳይሆን ራሳቸው ነው ይህንን ችግር መጥፎ እንደሆነ ማየት የጀመረው ምክንያቱም ሁለት መቶ ስምስት ሰው ሞተዋል። እንደገና ወደ አንድ መቶ ሀያ አምስት ልጆች በሕይወት ሆኖ ታፍኖ ተወስደዋል። ከሁለት ሺህ በላይ የቀንድ ከብቶችን ተዘርፎ ተወስደዋል። ይህ ምንም ክርክር አልነበረም። በመሃላችን ያውቃሉ፣ ይህ መጥፎ ድርጊት እንደሆነ ራሳቸው በጭጭ ግንዛቤ አገኝተዋል። እነዚህ አመራሮች በተለይ ቡማ ስቴት ስራ የሆነው ባባ መዳን ኮኜ ራሱ ተናግሯል። ከወንጀለኞች ጋር የምንደራደር መንግስት አይደለም። የጁባ መንግስት ዋና መንግስት ሲሆኑ እኛምም እንደ ስቴት መንግስት አንደራደርም። ስለዚህ በተገኙበት ቦታ በእርምጃ በጋራ መልጣለን የሚል ንግግር ነው ያደረጉ። አሁን የተያያዘው መንገድ ህጻናቱን ለማስመለስ የተሻለ አማራጭ መሆኑንም ርዕሰ መስተዳድሩ ተናግረዋል። እነህ ትንሽ ህጻናት ናቸው። በጦርነት ከሆነ ማግኘትም እድልም ጠባብ ነው የሚሆነው። ምክንያቱም ልጆች ናቸው በየቤት የሚደበቁ፣ የማግኘትም ተስፋ አይኖርም። ስለዚህ ይሄንን ነገር ነው እኛ ነው። ስለዚህ ተገቡበት ቃል መስሰት አከብረን ስራ እንሰራለን ማለት ነው። ከነሱ ጋር ዛሬ የገቡትን ሁለት ህጻናት ጨምሮ ወደ ሀገራቸው የተመለሱት ቁጥር ሀምሳ ስድስት መድረሱን አቶ ጋትሎዋክ አስታውቀዋል። የተመለሱት ህጻናት በሙሉ በጋምቤላው ህዳር ሀያ ዘጠኝ ቤተ መንግስት እንክብካቤ የተደረገላቸው መሆኑንም አመልክተዋል። ከመካከላቸው ወላጆቻቸውን ያጡ እንደሚገኙም ጠቁመዋል። ይህንን ለማጣራት ለክልሉ መንግስት ጊዜ ያስፈልገዋል ሲሉም አስረድተዋል። ይህ ከተለየ በኋላ ግን ትክክለኛ ርክክብ እንደሚያደርጉ ተናግረዋል። እስከዚያው ግን የምግብና የሕክምና አገልግሎት እንዲያገኙ እረፍትም እንዲያደርጉ መታሰቡን ነው ያስታወቁት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ